ጋቢና ቪኦኤ፣ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ጤና ስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ሐሙስ መጋቢት 16 2013 ዓ ም የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። ልጅነቴ ወይም የነገ ተስፋ ህጻናት ለአዲስ አበባ የተሰኘ የቀዳማዊ የልጅነት መርሃ ግብር ተጀመረ። ህጻናት አሁን ለምሳሌ ኮንዶሚኒየም ቤት ውስጥ ህንፃ ውስጥ ይወድቃሉ ተብሎ እየተዘጋባቸው የሚሆኑበት በዚህ ጊዜ በቄ ፀሐይ ብርሃን እንኳን ማያገኙበት ሁኔታ ነው ያለው። በዚህ ምክንያት ብዙ የሚያመቻቹ ህጻናት በሰት ዓመታቸው አካቸውን የሚመረቱበት ሁኔታ ነው። እንግዲህ እየታያል የሰማችሁት የመርሃ ግብሩ አስተባባሪ ዶክተር ታቦር ገብረ መድህንን ነው። በምሽቱ በአዲስ አበባ ለሚገኙ እድሜያቸው ከአንድ ዓመት እስከ ስምንት ዓመት ለሚሆናቸው ህጻናት እየተዘጋጀ ስላለው የህጻናት መጽሐፍት ማዕከልን በተመለከተ ከአሜሪካ ድምጽ ጋር ቆይታ አድርገዋል። በሌላ በኩል የተባበሩት መንግስታት የምግብና እርሻ ድርጅት ከዓለም አቀፍ የምግብ ፕሮግራም ጋር በመሆን ባወጡት ሪፖርት በዓለም ዙሪያ በረሃብ ከተጠቁ 174 ሚሊዮን በላይ የሚሆኑ ህዝቦች ውስጥ አብዛኞቹ ዓለም አቀፍ አስቸኳይ እርዳታ ሳያገኙ ሊሞቱ እንደሚችሉ አስጠንቅቋል። ይህንንም እንመለከተዋለን። ሌሎች ዘገባዎችም ይኖሩናል። አብራችሁን እንድታመሹ የምንጋበዛችሁ አስተናጋጃችሁ እኔ ኤደን ገረመው ከአቀናባሪያችን ኤልያስ አስማር ጋር በመሆን ነው። ምርጫችሁ ስላደረጋችሁን እጅግ እናመሰግናለን። አሁን ከዓለም ዙሪያ የተሰባሰቡ ዜናዎችን ሀብታሙ ስዩም በአጭሩ ያስደምጠናል። አመሰግናለሁ ኤደን። የኢትዮጵያ ሰባዊ መብት ኮሚሽንና የተባበሩት መንግስታት ድርጅት የሰባዊ መብቶች ከፍተኛ ኮሚሽን በኢትዮጵያ ትግራይ ክልል ከተካሄዱት ግጭቶች በተያያዘ ተፈጽመዋል የተባሉትን የሰባዊ መብት ጥሰቶችና በደሎች በጋራ ለመመርመር መስማማታቸውን አስታውቁ። ሁለቱ ወገኖች ይህን ያስታውቁት ዛሬ ባወጡት የጋራ መግለጫ ሲሆን ምርመራው የሚካሄደው የድርጊቶቹ ሰለባዎች ፍትህ ያገኙ ዘንድ ተጠያቂዎቹን የማጣራቱ ሂደት እጅግ አስፈላጊ በመሆኑ ነው ብለዋል። ሁለቱ ወገኖች በትግራይ ክልል ግጭቶቹ ጥቅምት 24 ከተቀሰቀሱበት ጊዜ ጀምረው የሰብአዊ መብት ይዞታዎችን በቅርበት ሲከታተሉ እንደነበር አስታውቀዋል። ከባድ የሰብአዊ መብት ጥሰቶችና በደሎች መፈጸማቸውንና ግጭቱ በሰላማዊ ሰዎች ላይ ስላስከተለው ጉዳት የሚገልጹ ሪፖርቶች አሳስበውናል ሲሉም አክለዋል። ስዊዝ ካናል ላይ ድንገት በመቆም የባህር መተላለፊያ ወሽመጥን የዘጋው ግዙፍ የቃ መጫኛ መርከብ አሁንም አልተንቀሳቀሰም። አራት መቶ ሜትር ዝማን ያለው ይህ መርከብ መንገድ ዘግቶ በመቆሙ ጃፓናዊ ባለቤቱ ይቅርታ ጠይቀዋል። የመርከቡ ስራ አስኪያጅ ድርጅት መርከቡ ከቀይ ባህር ወደ ስዊዝ ካናል እየገባ ሳለ ከባድ ማዕበል እንዳናወጠውና የኤሌክትሪክ ኃይል እንደጠፋበት አስታውቀዋል። ሀያ ሺህ የቃ መጫኛ ኮንቴነሮችን የተሸከመው መርከብ ጎታች ጀልባዎች ለማንቀሳቀስ ያደረጉት ሙከራ አልተሳካም። ቀይ ባህርን ከሜዲትራንያን ባህር የሚያገናኘው የስዊዝ ካናል የባህር ወሽመጥ ከዓለም አጠቃላይ ንግድ አስራ ሁለት ከመቶ ያልፍበታል። ትናንት ማታ ወደ 50 የሚሆኑ መርከቦች ተኮልኩለው ሲጠባበቁ እንደነበረ ታውቀዋል። በመላው ሚኒያማር ጎዳናዎች ትናንት ረጭ ብለው የዋሉና ያደሩ ቢሆንም ዛሬ የተቃውሞ ሰልፍ ተጠናክሮ ቀጥለዋል። ወታደሮች ተቃዋሚ ሰልፈኞችን በተለያዩ የሀገሪቱ አካባቢዎች ኃይል ተጠቅመው የበተኑ ሲሆን በሀገሪቱ ዙሪያ ሻማ ማብራት ዝግጅት ያደረጉትንም እንደበተኗቸው ተገልጿል። ቢያንስ አንድ ሰው መገደሉን የሚገልጽ ዘገባም ወጥቷል። ለፖለቲካ እስረኞች ተሟጋች የተባለ የመብት ድርጅት እንዳለው በወታደራዊ አገዛዙ ላይ ተቃውሞ ከተጀመረ ወዲህ ቢያንስ 286 ሰዎች ተገድለዋል ከ2900 በላይ ደግሞ ታስረዋል። የተባበሩት መንግሥታት ድርጅት ቃል አቀባይ ፋራን ሀቅ በዚህ ሳምንት መጨረሻ በሚውለው የሚኒያማር የጦር ኃይሎች ቀን ዋዜማ የጦር ሰራዊቱ ኃይልን መጠቀም ላይ በእጅጉ እንዲቆጠብ ተማጽኖ አቅርበዋል። ስዩምን ለዜናዎቹ እናመሰግናለን። ጋቢናቬ መሰናዶ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ አድርገን ወደ ያዝኖ ርዕስ እንሻገር። ልጅነቴ ወይም የነገ ተስፋ ህጻናት ለአዲስ አበባ በአዲስ አበባ ከተማ አስተዳደር የህጻናት ቀዳማዊ ልጅነት መርሃ ግብር የተሰኘና በአዲስ አበባ አስሩም ክፍለ ከተማዎች ላይ የመጽሐፍት ማዕከልና የህጻናት ማቆያዎችን የማቋቋም መርሃ ግብር የጀመረ ሲሆን የመርሃ ግብሩ አስተባባሪ ዶክተር ታቦር ገብረ መድህን ከአሜሪካ ድምጽ ጋር ቆይታ አድርገው ነበር። ቆይታችን ዶክተር ታቦር ስለ መርሃ ግብሩ ዓላማዎች ከሚያብራሩበት ይጀምራል። የንብ ተስፋ ህጻናት አዲስ አበባ የአዲስ አበባ ከተማ ስላለ ቀዳማዊ ልጅነት እንክብካቤ ፕሮጀክት ወይም ፕሮግራም በዋነኛነት አላማ አድርጎ የሚሰራው ህጻናት ተገቢና የተሟላ የቀዳማዊ ልጅነት እንክብካቤ ድጋፍ ወይም ደግሞ በእንግሊዝኛው እርሊ ቻይልድ ደቨሎፕመንት ፕሮግራም ነው። ስለዚህ ይሄንን በተሟላ መንገድ ሁለንተና የሆነ እንክብካቤ አግኝተው እንዲያድጉ የሚያደርግ ነው። ስለዚህ አላማው በአጠቃላይ ሁለት ነው። አንዱ በዚህ ዕድሜ ክልል ላይ ያሉትን ልጆች ለመድረስ በወላጆች ላይ የሚሰራ በአሳዳጊዎች ላይ የሚሰራ ሰፊ ስራ ይኖራል። እነሱን የማሰልጠን የማብቃት ግንዛቤ እንዲያገኙ የማድረግ እዚህ በዚህ መንገድ ህጻናት ጤናማ ሆኖ ተወልደው ጤናማ ሆኖ እንዲያድጉ ማድረግ ነው እና ሁለተኛው ዓላማ ህጻናቱን ለመደበኛ ትምህርት በብቃት ማዘጋጀት ነው። ይህንን አንድ ላይ አድርገን የምንሰራበት ጤናማ ሆነው እንዲያድጉ በርካታ ፕሮግራሞችን ከሰ የምንሰራበት ፕሮጀክት ነው የሚሆነው። እንግዲህ በተለያዩ ክፍለ ከተሞች ቤተሰቡም የሚሳተፍበት እና መጽሐፍት፣ እንዲያዋጣም ጠይቃቸዋል። እስቲ ስለሱ ሂደት ምን ይመስላል? እኛ የህጻናት መጽሐፍት ማዕከል ነው የምንለው። ቡክ ሴንተር ነው። ቡክ ላይብረሪ ካን ላይብራሪ ያው ማንበቢያ ቦታም ጭምር ነው። ይህኛ ግን ቡክ ሴንተር ነው፣ ማዕከል ነው። አንድ ማዕከል ይኖራል። በዚህ ማዕከል በተለያዩ ቋንቋዎች የተዘጋጁ በአማርኛ፣ በኦሮምኛ፣ በማንኛውም ቋንቋ የተዘጋጁ በእንግሊዝኛ ተረቶችን፣ ታሪኮችን የሚያወሱ እና እስከ ስምንት ዓመት እድሜ ላላቸው ህጻናት የተዘጋጁ መጽሐፍትን ዝግጁ የምናደርግበት ቦታ ነው። በአስሩ ክፍለ ከተማ እነዚህ የመጽሐፍት ማዕከላት ይኖራሉ። አሁን በዚህ ፕሮግራም ውስጥ አንዱ የምንሰራው ነገር እንግዲህ ህጻናት ላይ እንሰራለን ስንል ህጻናትን የምናገኘው አንድም በየቤታቸው ነው። ዴኬሮች እናቋ ከሆነም በዴኬር ውስጥ ወይም ደግሞ በህጻናት እንክብካቤ ማዕከላት የእለት እንክብካቤ ማዕከላት ውስጥ እናገኛቸዋለን። በትምህርት ቤት እናገኛቸዋለን። ስለዚህ ልጆቹ ያሉት፣ ስለዚህ በእነዚህ ማዕከላት እየተንቀሳቀሱ የህጻናቱን ደህንነት የሚያዩ ለወላጅ ምክር ስልጠና የሚሰጡ የማህበራዊ ጉዳይ ሰራተኞች ወይም ሶሻል ወርከሮች ይኖሩናል። አሁን አምስት መቶ አሉ በከተማ ደረጃ ይህ ቁጥር እያሳደግን እንሄዳል። በሂደት እነዚህ መንገድ ሰራተኞች ናቸው። ሰራተኛና ማህበራዊ ጉዳይ ቢሮ የሚሰማ በሌላ በብ የቤተሰብ ጤና ኤክስቴንሽን ሰራተኞች አሉ። በጤና ጥበቃ፣ በጤና ቢሮ አማካኝነት የሚሰማሩ እነዚህም ቤት ለቤት ሄደው ምክር በሚሰጡበት ጊዜ እነዚህም መጽሐፍት ከዚህ ከመጽሐፍ ማዕከል ይዋሳል። ህጻናት ባሉበት ቤቶች እየሄዱ ታሪኩን ያነቡላቸዋል። ት በወር አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ሊሄዱ ይችላሉ። ፕሮግራም አላቸው። ወላጆችም ከዚህ ሴንተር እየመጡ ወይም ከዚህ ማዕከል እየመጡ መጽሐፍቶቹን መዋስ ይችላሉ። በእያንዳንዱ ክፍለ ከተማ አሁን የምንጀምረው ከዛ በኋላ በእያንዳንዱ ክፍለ ከተማ ጀምረን ውጤታማነቱን ካየን ወደ ታች እናወርደዋለን። በሂደት በእያንዳንዱ ወረዳም እንደዚሁ የህጻናት መጽሐፍት ማዕከላት ይኖራሉ። እንግዲህ ይሄን ሀሳብ አሳብ ከጀመርነው በኋላ ሰፋ ቢል እና ከፍ ያሉ ወጣቶችም የሚያነቡበት ወደ ቤተ መጽሐፍት እያደገ ብሄድ ጥሩ ነው የሚል ሀሳብ የሚያቀርቡ ሰዎች አሉ። ይሄ ጥሩ ሀሳብ ነው። ይህንን ካሳካም በኋላ ያን እንደ ሂደት እያየን የምንሄድ ይሆናል። ስለዚህ ይሄን ለማድረግ እኛ እንደርሾ አሁን በቅርቡ አስራ አንድ ሺህ መጽሐፍት የህጻናት መጽሐፍትን በልዩልዩ ቋንቋ የተዘጋጁ ያለን አዘናል። ኦልሬዲ ወይ ነገ ከደረሰልን በአስሩም ክፍለ ከተማ እናሰራጨዋለን። እንግዲህ ከበጎ ፈቃደኞች እና እንዳሉኝ ከየቤታቸው መጽሐፍ ያላቸው ሰዎችም እንዲለግሱ ጥሪ ተደርጓል እና እነዚህ ሰዎች በምን አይነት መልኩ ነው፣ የት የት ቦታ ነው መለገስ የሚችሉት? እዚህ የህፃናት መጽሀፍት ያሏቸው አሁን ብሎ የተቀመጠ ቤት ሊኖር ይችላል። እነዚህ ሰዎች እነዚህ መጽሀፍት ከሰጡን የመጽሀፉን አይነትና ብዛት እያሰፋው ይሄዳል። ስለዚህ በየጊዜው በየእለቱ እነዚህ ሰዎች እንዳመቻቸው እንደ ሴቶችና ህጻናት ጉዳይ ቢሮ ማስረከብ ይችላሉ። እነዚህ መጽሀፍቶች አዲስ አበባ አምስት ጊዶ አለ የአዲስ አበባ ሴቶችና ህጻናት ጉዳይ ቢሮ እዛ ቢያስረክቡ፣ ቢሮ ደግሞ ለየክፍለ ከተሞቹ እንዳስፈላጊነቱ ያሰራጫል ማለት ነው። ሴር በሆነ መንገድ ወይም ደግሞ ተመጣጣኝ በሆነ መንገድ ያገኘውን መጽሀፍ እኩል ያሰራጫል። አይ ከተማ ላይ መምጣት ይቸግረናል ካሉ ደግሞ በየክፍለ ከተማው ሴቶችና ህጻናት ጉዳይ ጽፈት ቤቶች፣ ሰራተኛና ማህበራዊ ጉዳይ ጽፈት ቤቶች፣ የትምህርት ቢሮ፣ የትምህርት ጽፈት ቤቶች ከነዚህ ለአንዱ ማስረከብ ይችላሉ። ሁሉም ክፍለ ከተማ አንዳንድ ማዕከል ይኖረዋል። ስለዚህ ይሄ ማዕከል በክፍለ ከተማ ላይ ነው የሚኖረው። ስለዚህ ለምሳሌ የየካ ክፍለ ከተማ የህጻናት መጽሀፍት ማዕከል የካ ክፍለ ከተማ የህጻናት የቀን እንክብካቤ ማዕከል ላይ ያገኛሉ ማለት ነው። ከዛ በተረፈ መጽሐፎቹ የእድሜ ገደብና እንዲሁም የሚሸፍኑት ርዕስ ላይ ገደብ አለው። ናይት መጽሐፎች ናቸው እንዲሰባሰቡ የምትፈልጉት የተሰባሰቡት መጽሐፍ ለህጻናት ተብሎ የተጻፉ ልዶች፣ ታሪኮች፣ ተረቶች፣ ምሳሌ የሚያንም ነገር ሆነ ሌሎች በፈጠራ ስራ ውስጥ ስማቸው የታወቀ ግን ደግሞ እነዚህ ቀለል ብለው ለህጻናት በሚሆን መንገድ እየተዘጋጁ ልጆች የሚረዷቸው በተረት መልክ የተጻፉ መጽሐፍትና በጎነትን፣ ጥንካሬን፣ ታታሪነትን፣ ስነ ምግባርን፣ ማንነትን፣ ነገርን ሁኔታ የሚገልጹ መሆን አለባቸው። አሁን አንዳንዶቹ ይሄ መለማመጃ ፊደል መጻፊያ፣ ሂሳብ መስሪያ፣ እንደዚህ እንደ ማንዋህል የመሳሰሉትም እንዲሰጡን የሞከረዋሉ። እነዚህኞቹን አደለም የምንፈልገው፣ የታሪክ መጽሐፍትን የተረት መጽሐፍትን ነው የምንፈልገው። ምክንያቱም እነዚህ መጽሐፍቶች ተነበው የሚመለሱ ናቸው። ተጽፈውባቸው የሚመለሱ ሂሳብ ተፈርቶባቸው የሚመለሱ ማንዋሎች አይደሉም። ማንዋል ለአንድ ሰው ብቻ ነው የሚሰራው እነዚህ ግን በዶር ስለሆነ መጽሐፍቶቹ አርጅተው እስከሚወድቁ ድረስ አገልግሎት ይሰጣሉ። እሺ፣ ዶክተር ታቦር በጣም አመሰግናለሁ። መጨመር የሚፈልጉት ነገር ካለ እንግዲህ ይሄ ፕሮግራም በጣም ሰፊ ነው። የመጽሐፍ ግጭቱ አንድ አንድ ተግባር ነው። በጣም ትልቅ ለውጥ ያመጣል ብለን ነው የምናስበው። ግን ከተያዝናቸው ፕሮግራሞች አንጻር አንድ አንድ አነስተኛ ስራ ነው። ይሄን በሂደት እያሰፋ እንሄዳለን። ህብረተሰቡ ደግሞ በጁ ያለው መጽሐፍ ወደ እነዚህ ማዕከላት በመውሰድ የመጽሐፍ ክምችታችን ሰፋ እንዲል አማራጭም እንዲኖረን እንዲያደርግ በዚህ አጋጣሚ ጥሪ ያስተላልፋለሁ። ከዚህ ሌላ በሂደት የተለያዩ የህጻናትን እንክብካዊ ማዕከላትን የማቋቋም ህጻናት አሁን ለምሳሌ ኮንዶሚኒየም ቤት ውስጥ ህንፃ ውስጥ ይወድቃሉ ተብሎ እየተዘጋባቸው የሚውሉበት በዚህ ጊዜ በቂ ፀሐይ ብርሃን እንኳን ማያገኙ የሚደረግበት ህብረተሰብ ጎራ አስተጋብር እንዳይኖሩ የሚደረግበት ሁኔታ ነው ያለው። በዚህ ምክንያት ብዙዎቹ ህጻናት በሶስት አመታቸው አፋቸውን የማይፈቱበት ሁኔታ ነው አሁን እንግዲህ እየታየ ያለው ይሄ ማለት ደግሞ በወደፊት ህይወታቸው፣ በትምህርት አቀባበላቸው ላይ ከፍተኛ ተጽዕኖ ያሳደራል አንድ ሊሆን በሶስት አመቱ በሚገባ አፉን መፍታት መቻል አለበት። ስለዚህ ይሄንን ሁኔታ ለማስቀረት እና ህጻናት በቤት ውስጥ ያው ተቸግሮ የሚዘጉባቸው ለስራ ሲሄዱ፣ ስለዚህ አሁን እኛ አካባቢዎች በሌሎችም አካባቢዎች ቀን ስራ የሚሰሩ እናቶች ቤት ውስጥ ልጅ የሚይዝላቸው የሌላቸው እናቶች በህጻናት እንክብካቤ ማዕከላት ልጆቻቸውን እየተዉ እንዲሄዱ ልጆች ደግሞ እዛ ተገቢ እንክብካቤ ማተኛ እንክብካቤ እያገኙ እንዲሄዱ የምናደርግበትን ስራ አንድ ብለን ሁለት ብለን እየጀመርን ነው። ይህንን እያሰፋን እየሄድን ለሁሉም ህጻናት እንዲህ አይነት ሁለድን በሚቀጥሉት አምስት ዓመት ውስጥ አዲስ አበባ ውስጥ እናዳርሳለን ብለን ነው የምናስበው። ስለዚህ ቤት ውስጥ ተዘግቶበት የሚውል ህፃን እንዳይኖር መስራት አለብን ብለን የምንሰራው ከተማ ውስጥ የምናገኛቸውን የውጭ መጫወቻ እድሎች ሁሉ ህዝብ ላይ መንገዶችን እስከ መዝጋት ሄደን ልጆች የጨዋታ እድል እንዲያገኙ እንሰራለን። በዚህ ረገድ ተባባሪ አካላት፣ በህጻናት ላይ የሚሰሩ ማህበራትና ህብረተሰቡ ከእኛ ጋር ተባብሮ እንዲሰራ ነው። በዚህ ረገድ ምትር የሚያስተላልፈው አንቺም ይህንን እድል ስለሰጠሽም እጅ በጣም አመሰግናለሁ። አመሰግናለሁ ዶክተር ታቦ ዘናቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። በትግራይ ክልል በአክሱም ከተማ የደረሰን የሰብአዊ መብት ጥሰት በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን የመጀመሪያ ደረጃ ሪፖርት አውጥቷል። ሪፖርቱን በተመለከተ ዮናታን ዘብዴዎስ የኮሚሽኑን ባለስልጣናት አነጋግሮ ተከታዩን ዘገባ ልኳል። በትግራይ ክልል አክሱም ከተማ የደረሰውን ከፍተኛ የሰብአዊ መብቶች ጥሰትና በሲቪል ሰዎች ላይ የተፈጸመውን ጥቃት አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን የሰማኮ የመጀመሪያ ደረጃ ወይም ቀዳሚ ያለውን ሪፖርት ዛሬ አውጥቷል። ቪኦኤ ያነጋገራቸው የኮሚሽኑ የምርመራና የክትትል ከፍተኛ አማካሪ አቶ አስመላሽ ዮሐንስ የተፈጸመው ሰብአዊ ጥሰት ከፍተኛ ነው ብለዋል። በመደበኛ እና መደበኛ ባልሆኑ መንገዶች አክሱም ላይ ከፍተኛ የሆነ የተዋቢ መስከት እንደተፈጸመ ለኮሚሽኑ ይደርሱት ነበር። ነገር ግን በጊዜው እና በወቅቱ እዛ ሄደን መስራት አልቻልንም። ምክንያቱ ግጭት እንበለው ጦርነት እንበለው ባለው ሁኔታ ፈቃድና ሌሎች ተያያዥ ጉዳዮች ስላላገኘን እዛ ሄደን መስራት አልቻልንም። የካቲት ሀያ ግን ልዑካን፣ የኮሚሽኑ ሰራተኞች እና መርማሪዎች በአካል ሄደው የሚባለውን ሲደርስ የነበሩ ጥቆማዎችን በማየት ሞክሯል። እና እዛ ሄደን ያገኘነው ከፍተኛ የሆነ የሰብአዊ መብት ጥሰት እንደተፈጠረ ነው። በተለያዩ ወቅቶች አንደኛው ከህዳር ዘጠኝ እስከ ህዳር አስራ ስድስት ሌላኛው ደግሞ ከህዳር አስራ ዘጠኝ እስከ ሀያ አንድ እስካሁን ደግሞ በሰዓት እላፊ ምክንያት እና በሌሎች የተለያዩ ምክንያቶች ሰዎች እየተገደሉ እንደሆነ፣ ንብረት እየወደመ እንደሆነ ሲደርሱ የነበሩ ተቋማዎች እዛ ሄደን መረጃ በማሰባሰብ ሰዎች በማነጋገር የተጎጂ ቤተሰቦች ከአካል በማግኘት ሰነዶች ከሚመለከታቸው አካላት እዛ ካሉ ሆስፒታሎች፣ የቀበሌ ጊዜያዊ አስተዳደር ኃላፊዎች ከእነዚህ ከተለያዩ አካላት ያገኘነው መረጃ እንደሚያመለክተው በህዳር ዘጠኝ ጀምሮ እስካሁን የተለያዩ ከፍተኛ የሆኑ ሰብአዊ መብት ጥሰቶች እየደረስ እንደሆነ ነው። ሪፖርት ላይ ለመግለጽ የሞከርነው አሁንም ጥቃቱ የተፈጸመ ነው ማለት ነው። አቶ አስመላሽ አሁን በሰዓት ኃላፊ እና በተያያዥ ጉዳዮች ነው እንደ ህዳር አስራ ዘጠኝ እስከ ሀያ እንደተፈጸመው አይደለም፣ ሰው መግደል ምናምን መጀመሪያው እንደነበር አይደለም። ግን አልቆመም፣ በሰዓት ኃላፊ የአክሱም ዩኒቨርሲቲ ዘበኞች ወደ ስራ ተመለስ ተብለው ወደ ስራ ከተመለሱ በኋላ አንዱ የተገደለ አለ፣ ሌሎች ደግሞ በከፍተኛ ሁኔታ የተደበደቡ ሰራተኞች እንዳሉ ነው እና አሁንም የሚደርሰው ጉዳቱ እንዳልቆመ ነው የተገነዘብ ነው። የእናንተ ሪፖርት ሀተታው ላይ ወይም የሰፊው ሪፖርት ላይ የሰዎች ፎቶ ተያይዟል እና እነዚህ ሰዎች የተገደሉ ሰዎች ናቸው ፎቶቸው የተለጠፉት አዎ እዛ ያለው የተገደሉ ናቸው ግን ጠቅላላ የተገደለው ቁጥር አይደለም እኛ የያዝነው መረጃ እዛ ሄደን ያሰባሰብነው ከተለያየ ምንጮች በመቶዎች የሚቆጠሩ ሰዎች እንደተገደሉ ነው እና አሁን የመጀመሪያ ደረጃ ሪፖርት ነው ፉል ሪፖርት አይደለም የኛው እና እዛው እንደ ሳምፕል ነው እነሱ ያወጣናቸው እንጂ ሌሎችም አሉ እጃችን ላይ ያሉ የሰው ምስል አለ ተገድሏል ተብለው የተሰጠን የስም ዝርዝር አለ ሰነዱ ሰዎች አሉ እና እነሱን ሙሉ በሙሉ አጣርተን ጠቅላላ ቁጥሩ ምን ያህል ሰው እንደሞተ ምን ያህል ንብረት እንደወደመ ወደፊት እንገልጻለን። እዛ ያሉት የተገደሉ ናቸው። እነዚህን ጥቃቶችን የፈጸሙ ግድያዎችን የፈጸሙ አካላት እነማን ናቸው በእናንተ ምርመራ መሰረት? ህዳር ዘጠኝ እስከ አስራ ስድስት ያለው በኢትዮጵያ መከላከያ ሰራዊትና የኤርትራ ወታደሮች እንደተፈጸመ ነው ያገኘነው መረጃ የሚያመለክተው። ነገር ግን ከህዳር አስራ ዘጠኝ እስከ ሀያ አንድ ያለው ወቅት ላይ ግን በኤርትራ ወታደሮች ከፍተኛ የሆነ የሰው ህይወት እንደጠፋ ከፍተኛ የሆነ በሰዎች ላይ የአካል ጉዳት እንደደረሰ ነዋሪዎችም እዛ ያገኘነው መረጃም የተለያየ ሰነዶችም እንደዛ ነው የሚያሳየው። ከህዳር ሀያ አንድ በኋላ ያሉትን ደግሞ የተወሰኑት መከላከያ ኃይሎች የተወሰኑት ደግሞ በኤርትራ ወታደሮች ነው። ስለዚህ ወቅቶቹን ለይተን ማየት ነው የመኮርን ምክንያቱ መረጃው ዝም ብለን በደፈናው የኤርትራ ወታደር ነው የኢትዮጵያ መከላከያ ሰራዊት ነው የፈጸመው ከምንል በየትኛው ወቅት በየትኛው ጊዜ ማን ፈጸመ በሚል ነው። ስለዚህ በተለይ በተለይ የህዳር አስራ ዘጠኝ እስከ ሀያ አንድ ያለው በኤርትራ ወታደሮች ከፍተኛ ቁጥር ያለው የሰው ሕይወት እንደጠፋ ነው ያገኘነው መረጃ የሚያሳየው። ሰብአዊ ድጋፍ በተመለከተ ሙሉ ሪፖርት ሲወጣ እንደሚያካትቱ ተናግረው ለተጎጂዎች ግን በቅድ ድጋፍ ተደርጓል ማለት እንደማይቻልም ተናግሯል። ባሏም ያጣች ሚስት አለች፣ ልጆቿም ያጣች እናት አለች። እነሱ ላይ እስካሁን ምንም የተደረገ ድጋፍ ክትትልም የለም። እርዳታ በተመለከተ ግን የተወሰነ አቅርቦት እንዳለ አይተናል። ግን በቂ እንዳልሆነ ነው የተገነዘብነው። አክሱም ከተማ ላይ የተመለከታችሁት ነገር ወይም የሪፖርታችሁ ውጤት ምንድን ነው? የሚያመላክተው ምንድን ነው ከዚህ በኋላ መደረግ አለበት? እኛ እንደ ምክር ሀሳብ ብለን የሚያስቀመጥ ነው ሪፖርቱ ላይም ይሄ የሚደርሰው ጥቃት ምንም እንኳን እንደ ህዳር አስራ ዘጠኝ ሀያ ና ሀያ አንድ የተፈጸመው ብዛት ባይኖረውም አሁንም አልፎ እዛም ዚ የሚፈጸሙ ጥቃቶች እንዳሉ ነው። ነዋሪም እንደዛ ነው የሚገልጹልን። ሰዎች ይደበደባሉ፣ ይገደላሉ ስፖራዲክሊ ማለት ነው በብዙ እንትን ባይሆን። ስለዚህ ጥቃት ውስጥ ስላልቆመ አትሊስት አላስፈላጊ የሆኑ የሀይል እርምጃዎች እንዳይወስዱ መንግስት ተገቢን ክትትል እንዲያደርግ እናሳስባለን። በአክሱም ከተማ የተፈጸመው ከፍተኛ ያላችሁት የሰብአዊ መብት ጥሰት በአጠቃላይ በክልሉ የተሟላ ምርመራ እንዲደረግ ማሳያ ነው የምል አንድምታ አለው ና ልክ ነ ምክንያቱ፣ አሁን እየደረሱን ያሉት መረጃዎች እንደሚያሳዩት ይህ የሰብአዊ መብት ጥሰት አክሱም ላይ ያቆመ አይደለም። በደቡብ በኩል በዚህ በራ ሰላው አካባቢ ከፍተኛ የሆነ የሰብአዊ መብት ጥሰት እንደደረሰ የሚያመለክቱ መረጃዎች አሉ። ወደዛ ወደ አክሱም አካባቢ ብትሄድ ራሱ ዳአሮ ሃፋሽ ማህበረ ደጎ የሚባሉ የገጠር ቦታዎች እዛም ከፍተኛ የሆነ ሰዎች ህይወት የጠፋበት ሁኔታ እንዳለ የሚያሳዩ መረጃዎች ናቸው። እንግዲህ የሚደርሱ ጥቆማዎች ስለዚህ የአክሱሙን መሰረት አድርገን በሌሎች ቦታዎችም ትግራይ ውስጥ በጦርነቱ ምክንያት የሚፈጸሙ ጥቃቶችን በደንብ አይተን በጥልቀት ለመመርመር እንዲያመቸን መንግስትና የሚመለከታቸው የትግራይ ክልል አስተዳደር አካላት አስፈላጊ ትብብር እንዲያደርጉልን ነው። በዚህ ሁሉ መግለጽ እንፈልገው አቶ አስመላሽ ዮሐንስ የኢሰመኮ የምርመራና የክትትል ከፍተኛ አማካሪ ለሰጡኝ ማብራሪያ በአድማጮቻችን ስም ከልብ አመሰግናለሁኝ። አመሰግናለሁ ዮናታን። ስለደወር ክልል ስማኮ በሪፖርቱ አነጋገርኳቸው ያላቸው የከተማው ነዋሪዎች፣ የተጎጂ ቤተሰቦችና የአይን እማኞች በርካታ ሲቪሎች ልጆቻቸው፣ ሚስቶቻቸውና እናቶቻቸው ፊት ጭምር በአሰቃቂ ሁኔታ እንደተገደሉ ማስረዳታቸውን ገልጧል። ትናንት ከህዝብ ተወካዮች ምክር ቤት እንደራሴዎች ለቀረበላቸው ጥያቄ ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል በሲቪሎች ላይ ጉዳት ያደረሰ ማንኛውም አካል ይጠየቃል ማለታቸውም ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዎስ ሐዋሳም። የተባበሩት መንግስታት የምግብና እርሻ ድርጅት ከዓለም አቀፍ ምግብ ፕሮግራም ጋር በመሆን ባወጡት ሪፖርት በዓለም ዙሪያ በረሃብ ከተጠቁ አንድ መቶ ሰባ አራት ሚሊዮን በላይ የሚሆኑ ህዝቦች ውስጥ አብዛኞቹ ዓለም አቀፍ አስቸኳይ እርዳታ ሳያገኙ ሊሞቱ እንደሚችሉ አስጠንቅቋል። ሊሳሽ ላይን ከጄኔቫ ያደረሰችንን ስመኝሽ የቆየ ታቀርበዋለች። በአጣዳፊ ረሃብ በሽታ የተጠቁ በርካታ ሰዎች የሚኖሩት አደገኛ ስፍራዎች ተብለው በተለዩ ሀያ አካባቢዎች ነው። ከነዚህ አካባቢዎች በዋናነት የሚጠቀሱትና በመቅሰፍት ደረጃ የሚገለጹ ከፍተኛ ረሃብ ያሉባቸው ሀገሮች የመን፣ ደቡብ ሱዳንና ሰሜናዊው የናይጄሪያ ክፍል ናቸው። ጄኔቫ የሚገኘው የተባበሩት መንግስታት ድርጅት የእርሻና ምግብ ድርጅት ዳይሬክተር የሆኑት ዶሚኒክ ቡጀን እንደሚያስረዱት በፍጥነት እያደገ የሚገኘው ከፍተኛ ረሃብ ቁጥር መጨመር በርካታ ምክንያቶች አሉት። ከነዚህ ምክንያቶች በተለይ አደገኛ በሆኑ ስፍራዎች እርስ በርሳቸው የተሳሰሩና የተወሳሰቡ አንዱ ሌላኛውን የሚያጠናክሩ ናቸው ይላሉ። ከነዚህ በርካታ ምክንያቶች መካከል የመጀመሪያው ግጭት ወይም በጦር መሳሪያ የታገዘ ሁከት፣ የኮቪድ-19 ወረርሽኝ በኢኮኖሚ ላይ ባሳደረው ተጽዕኖ ምክንያት የብዙ ሀገራት ኢኮኖሚ ትልቅ አደጋ ላይ እየወደቀ መሄዱን እንዲሰመርበት እንፈልጋለን። በረሃብ እጅጉን የተጠቁት ሀገራት በአብዛኛው በአፍሪካ የሚገኙ ቢሆንም ረሃቡ በተለያዩ የዓለም ክፍሎችም በፍጥነት እየጨመረ መሆኑን ሪፖርቱ ይጠቁማል። አደጋ ውስጥ ካሉት ሀገሮች መካከልም ከእስያ አፍጋኒስታን ከመካከለኛው ምስራቅ ሶሪያና ሊባነን እንዲሁም ከካሪቢያን ሀገሮች ሀይቲ ይገኙበታል። የተባበሩት መንግስታት ድርጅቶቹ ሪፖርት እንደሚያሳየው በአሁኑ ወቅት ሰላሳ አራት ሚሊየን የሚሆኑ ሰዎች አስቸኳይ እርዳታ የሚሻ የምግብ እጥረት አጋጥሟቸዋል። በርካቶችም ለረሃብ ለመዳረግ ጥቂት ቀርቷቸዋል። ደቡብ ሱዳንና የመን የሚገኙ በርካታ ስፍራዎች የሚኖሩ ቤተሰቦችም ችጋር ውስጥ ሲሆኑ ከሞት ጋር ተፋጠዋል። ጄኔቫ የሚገኘው የዓለም ምግብ ፕሮግራም ዳይሬክተር የሆኑት አናሊዛ ኮንቴ ከረሃብ ጋር የተፋጠጡት ሰዎች ያላቸውን ንብረት አሟጠው ጨርሰዋል፣ መተዳደሪያቸውን አጥተዋል፣ የሚበሉት የላቸውም፣ ልጆቻቸውም በምግብ እጥረት በሽታ እየተሰቃዩ ነው ይላሉ። ኤክሰስ አሁን እየተነጋገርን ባለንበት ሰዓት በርካቶች በረሃብ እየሞቱ ነው። ልንረዳው የሚገባው ነገር ከዚህ በኋላ ብዙ ችጋርና ሞት ይኖራል። ይህንን አደገኛ ሁኔታ ለመቀልበስ የሚያስችለን አጋጣሚ ሁሉ በፍጥነት እያመለጠን ነው። እነዚህ ለረሃብ የተጋለጡት ሰላሳ አራት ሚሊየን ሰዎች ወደ ሞት ከማምራታቸው በፊት ግን ዓለም አቀፍ ረጂዎች አምስት ቢሊየን ዶላር ለአስቸኳይ እርዳታ እንዲሰጡ የተባበሩት መንግስታት ድርጅቶቹ እየጠየቁ ነው። በሊዛ ሽሌን ለተጠናከረው ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ። በመካከለኛው ኬንያ ለነብሰ ጡር ሴቶች ታዳጊ ወጣት እናቶችና ለልጆቻቸው የሚያገለግል የግል ትምህርት ቤት ተከፍቷል። ይሄ ትምህርት ቤት ለየት ባለ ሁኔታ ነብሰ ጡር እናቶቹ ሳይገለሉ ትምህርት እንዲያገኙም ያግዛል ተብሏል። የኮቪድ-19 ቫይረስ ከተቀሰቀሰና ትምህርት ቤቶች ከተዘጉ ወዲህ እስከ ያዝነው ወር ድረስ በኬንያ የሚያረግዙ ታዳጊ ወጣት ሴቶች ቁጥር እየጨመረ መሆኑም ተሰምቷል። የብሬንዳ ሙሊናን ዘገባ ሀብታም ስዩም እንደሚከተለው ያሰማናል። ለዚህ ዘገባ ሲባል ስሟ የተቀየረው የ16 ዓመቷ ጃክሊን በነሐሴ ወር ካረገዘች በኋላ እንደ አብዛኛው ወጣት እናቶች ትምህርቷን ለማቋረጥ ተቃርባ ነበረ ሴሪን ሄቨን የተሰኘውን ትምህርት ቤት እስክታገኝ ድረስ። የተረጋጋገነት ብለን ልንተረጉመው የምንችለው ሴሪን ሄቨን ትምህርት ቤት የኬንያ የመጀመሪያው የነፍሰ ጡር ታዳጊ ወጣቶች እናቶችና ህፃናት ትምህርት ቤት ነው። በዚህ ወር መጀመሪያ ላይ የተከፈተም ነው። ተመሳሳይ ሁኔታ ውስጥ ካሉ ሰዎች ጋር መማር አይከብድም። ሁላችንም በተመሳሳይ ፈተና ውስጥ ስላለን በትምህርት ላይ ብቻ ማተኮር ችለናል። ልጅ ጠባቂ ዘንድ ልጄን መተው በመቻሌ በልጄ ደህንነት እርግጠኛ ነኝ። ከቆይታ በኋላ ከልጃችን ጋር እንድንሆን ይፈቀድልናል። በትምህርት ቤት ውስጥ ያሉ ተማሪዎች ለእርግዝና የተዳረጉት ባለፈው ዓመት በኮቪድ-19 ምክንያት የእንቅስቃሴ ገደብ ከተጣለ ወዲህ ነው። የወጣት ሴቶች እርግዝና በአርባ በመቶ ጨምረዋል። በማዕከላዊ ኒሬ በሚገኘው ትምህርት ቤት ብቻ የነፍሰ ጡር ታዳጊ እናቶች ቁጥር ያሳየው ጭማሪ አስደንጋጭ እንደሆነ ባለሥልጣናት ይናገራሉ። ፖል ንዱንጉ የሥርዓተ ፆታ ሕፃናትና ማኅበራዊ ዕድገት ሚኒስትር ናቸው። በ2019 እናወራ የነበረው ስለ አንድ ሁለት ጉዳዮች ነበር። በ2020 ዓመተ ምህረት ግን እያወራን የምንገኘው በመቶዎች ስለሚቆጠሩ ጉዳዮች ነው። የዚህም ምክንያት እናውቃለን። የኬንያ ባለሥልጣናት ተማሪዎች በትምህርታቸው ላይ አለመገኘታቸውን በሰበብነት ይጠቅሳሉ። ከባለፈው ዓመት መጋቢቱ ወር ወዲህ ትምህርት ቤቶች ዳግም እንዲከፈቱ የተፈቀደው ገና በዚህ ወር ነበረ። የትምህርት ቤቱ መሥራችና ኃላፊ ሌዝ ሙሩኪ ዓላማቸው ታዳጊ ወጣት ሴቶች ከመገለል ተላቀው ትምህርት እንዲያገኙ ማረጋገጥ ነው። የትምህርት ቤት ማህበረሰቡ ለብዙ ጊዜ የዘነጋውን ክፍተት እየደፈነ ነው፣ ፍላጎቶችን እያሟላ ይገኛል። አንዲት ሴት ልጅ ስታረግዝ ሁሉም ሰው ጣቱን ይጠቁምባታል። ሩት ኪሬሜ ከተማሪዎች መካከል ያንደኛው ሞግዚት ናቸው። ትምህርት ቤቱ ወጣት እናቶችን በራስ መተማመን እየጠገነ እንደሆነ ይናገራሉ። እነዚህን ሴቶች እያነሷቸው፣ አቅም አላችሁ፣ ጥሩ ናችሁ እንዲህ ያለ ነገር ይፈጠራል። ሁለተኛ እድል እንሰጣችኋለን እያሏቸው ነው። ከኮቪድ-19 በፊትም ኬንያ የወጣት ታዳጊ ሴቶችን እርግዝና ለመቀነስ እየታገለች ነበረ። በሕፃናት አድን ድርጅት የ2019 ዓለም አቀፍ ልጅነት ዘገባ መሠረት ከታንዛኒያና ዩጋንዳ በመቀጠል ከፍተኛ የታዳጊ ወጣት ሴቶች እርግዝና የተመዘገበባት ምስራቅ አፍሪካዊት ሀገር ኬንያ ናት። ችን የዛሬ ጋቢና ቪኦኤ መሰናዶው እዚህ ላይ ተጠናቅቋል። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን ቪያ ማህሪክ ላይ ለጋቢና ቪኦኤ በማለት አድርሱ። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንም ተጠቀሙ። 2022076379 የዋትሳፕ መስመር ላይ የድምፅ ወይም የጽሁፍ መልእክት ልታደርሱ ትችላላችሁ። እስካሁን አብራችሁን ስለቆያችሁ እያመሰገንን የምንሰናበታችሁ የደንገረመው መርሃ ግብሩን በመምራት ሰለሞን አባተ በአርቱ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነው። በነገው ምሽት እንገናኝ። ደህና እደሩ።